ስቲቭ ዋሊ ደስተኛ ሰው ነው። በናይሮቢ በተመጣጣኝ ዋጋ የመኖሪያ ቤት አግኝቷል። ይህ ብቻ አይደለም፣ ለደላላ ሊከፍል የነበረውን ገንዘብ ማስቀረት ችሏል። ይህ ሁሉ የሆነው ኬጃህንት በተሰኘ አነስተኛ የሞባይል ማቀናበሪያ ወይም አፕሊኬሽን አማካኝነት ነው። ማቀናበሪያውን ከግል መጥፎ ገጠመኞቹ በኋላ የፈበረከው ጆሹዋ ሙታዋ ነው። አነስተኛና መካከለኛ ገበያ ያላቸው ዜጎች የመኖሪያ ቤት የሚያገኙበት የተሻለ መንገድ ሊኖር ይገባል ብለን ተገነዘብን። ምክንያቱም በተለይ በናይሮቢ በርካታ አጭበርባሪ ደላሎች አሉ። ስለዚህ ሂደቱን የበለጠ ግልጽ ለማድረግ ወሰንን። የጆሹዋ ማቀናበሪያ የተሰናዳው ለአዳ አዲስ ስራ ፈጣሪዎች በሳምጊቹሩ አማካኝነት በጎርጎሮሳዊው 2010 ዓ.ም በተቋቋመው ናይላብ ውስጥ ነው። ግችሩ ምርጥ ሀሳብ ግን ደግሞ ጥቂት ገንዘብ ያላቸው የቴክኖሎጂ ባለሙያዎች ድጋፍ ሊደረግላቸው ይገባል ብሎ ያምናል። ናይላብን የመሰረት ነው ወጣቶች ተገልለው እየሰሩ መሆናቸውን በመታዘባችን ነው። ስለዚህ መጥተው በጋራ የሚሰሩበት ትብብር የሚፈጥሩበትና በተናጠል ማያገኟቸውን ቁሳቁሶች የሚገለገሉበት ማዕከል አቋቋምን። ናይላብ በስድስት ወራት ውስጥ ሰዎች ሀሳባቸውን ወዳለቀለት ምርት እንዲቀይሩ ያግዛል። የመጀመሪያው ትኩረት ሀሳቡ እንዴት በቴክኖሎጂ ተግባራዊ ይሆናል የሚለው ነው። ከዚያ የቡድኑ አባላት ያንን ምርት እንዴት ማስተዋወቅና መሸጥ ይቻላል በሚለው ላይ ትኩረታቸውን ያደርጋሉ። ያ ምርት አንድ ለገበያ ከቀረበ ናይላብ ከትርፉ እስከ አስር በመቶ ድርሻ ይኖረዋል። አሁንም ጆሹዋ ሙታዋ፣ አንደኛው የገጠመን ፈተና የገንዘብ አቅማችንን ማሳደግ አለመቻላችን ነው። የእኛ ቅድ ሞምባሳ፣ ኪሱሙና ኤልዶሮይትን ወደ መሳሰሉ ከተሞች መስፋፋት ነው። ለዚህ ደግሞ ወደ 500 ዶላር ገደማ ቢያስፈልገንም ያን ያህል ገንዘብ እስካሁን መሰብሰብ አልቻለም። ኬንያውያን አሁን አሁን በስራ ቦታ የሚሆን በመኖሪያ ቤታቸው ቅንጡ የእጅ ስልኮችን አብዝተው መጠቀም ይዘዋል። ከ43 ሚሊዮን ኬንያውያን መካከል ቢያንስ 30 በመቶው የቅንጡ የእጅ ስልኮች ተጠቃሚ ናቸው። የባንክ አገልግሎት ለማግኘት አዲስ የፍቅር ጓደኛ ለመተዋወቅና ግብይት ለመፈጸም በመሳሰሉ ግልጋሎቶች ውስጥ የቅንጡ ስልኮች ማስተናበሪያዎች ከፍተኛ የገበያ እምቅ አቅም አላቸው። የአዳዲስ ኩባንያ መስራቾች ብዙ ጊዜ በንግዱ ላይ ትኩረት አያደርጉም። ብዙዎቻችን ጥሩ አፕሊኬሽኖች እናዘጋጃለን። ይሁንና ወደ ገንዘብ አንቀይረው ምርጥ አፕሊኬሽን ያንን ችግር ይፈታል ብለን እናምናለን። ምርጥ ማስተናበሪያ ወይም አፕሊኬሽን ማዘጋጀት ግን ብቻውን በቂ አይደለም። የኬንያ መንግስት ለጀማሪ ኩባንያዎች ድጋፍ የሚያደርጉ ሰላሳ ማዕከላትን በመገባደር ላይ በሚገኘው የጎርጎሮሳዊው 2016 ዓ ም ለማዘጋጀት አንድ ነጥብ ስድስት ሚሊዮን ዶላር መድቦ ነበር። ጀማሪ ኩባንያዎቹ ከሚያገኙት ድጋፍና ስልጠና ባሻገር ወደ 3288 ዶላር የሚጠጋ ገንዘብ ይሰጣቸዋል። አሁንም ጆሹዋ ሙታዋ የገንዘብ ድጋፍ የማግኘት እድል ሊኖር ይገባል። በዩናይት ስቴትስ ቢሆን ኖሮ ገንዘብ ለማሰባሰብ ቀላል በሆነ ነበር። ነገር ግን በኬንያ ሰዎች ጀማሪ ኩባንያዎችን ከሚያግዙ ይልቅ በቤት ግንባታ ላይ መዋለ ንዋያቸውን ቢያፈሱ ይመርጣል። ጥሩ የፈጠራ ሀሳብን ምንም አይገታውም። ናይላብ አሁንም የጀማሪ ኩባንያዎቹን ስኬት በማፋጠን የቴክኖሎጂ አብዮቱን በቀዳሚነት የመምራት እቅድ አለው። በጊዜው ገበያ ወዳለበት ገንዘብ ይመጣል።